የሰሊጥ ምርት በኢትዮጵያና በሱዳን መካከል እንዲሁም በሁለቱም ሀገሮች የውስጥ አወዛጋቢ ጉዳዮች ዙሪያ ከፍተኛ አዎንታዊና አሉታዊ ሚና እንደሚጫወት አንድ ጥናታዊ ጽሑፍ አመለከተ። ዘ ኮንፍሊክት ኢኮኖሚ ኦፍ ሰሰሚ ኢትዮጵያ ኤንድ ሱዳን በሚል ርዕስ የወጣው ጥናት አዘጋጆች ከሆኑት ሁለት ምሁራን መካከል አንዱ የሆኑት ዶክተር አቤል አባተ ደምሴ የሰሊጥ ግብይት በአገራቱ የውስጥና የውጭ ጉዳዮች ላይ ተጽዕኖ ይፈጥራል ይላሉ። ፖሊሲ አውጪዎች በኢትዮጵያና በሱዳን መካከል ያለውን ትስስር ፖለቲካዊ፣ ኢኮኖሚያዊና የግብርና ለውጦችን በማስተካከል ዘላቂ ሰላም ለማምጣት መሠረታዊና ተለዋዋጭ ፖሊሲዎችን መቅረጥ አለባቸውም ሲሉም መክረዋል። ዶክተር አቤል ላለፉት አራት ዓመታት በለንደን የሚገኘው ዓለም አቀፍ የፖሊሲ ተቋም ቻተም ሃውስ የሮያል ዓለም አቀፍ ጉዳዮች ተቋም የምርምር ባልደረባ ሆነው እየሰሩ ነው። ደረጀ በዚህ ወር ባወጡት ጥናታዊ ጽሑፍ ዙሪያ አነጋግራቸዋል። የጥናቱ ዋና ዋና ፍሬ ነገሮች ምንድን ናቸው ለሚለው ጥያቄ ከሚሰጡት ምላሽ ይጀምራል። የጥናቱ ዋና ዋና ፍሬ ሀሳብ እንደ አውሮፓውያን አቆጣጠር ከኖቬምበር ሁለት ሺ ሀያ አንስቶ ኢትዮጵያ ውስጥ የተፈጠረ ግጭት ነበረ። የሰሜኑ ኢትዮጵያ ክፍል ላይ በዋነኝነት ማዕከሉን ትግራይ አድርጎ፣ ከዚያ ደግሞ ከባለፈው አመት ጀምሮ ደግሞ በሱዳን ውስጥ የከፋ የእርስ በርስ ግጭት ተፈጥሯል እና በእነዚህ ሁለት ግጭቶች መካከል አንደኛው ሰለባ የነበረው ከዛ ደግሞ ተዋናዮችን የቀየረው በሁለቱ ሀገሮች ድንበር አካባቢ የሚገኝና ሰፊ ለም የሰሊጥ መሬት ከዛ ደግሞ የሰሊጥ ግብይት ሰፕላይ ቼን የምንለው እሱ ነበር እና የዚህ ጥናት ትልቁ ትኩረት የነበረው ግጭቶቹን አስታኮ የተፈጠሩት ሁኔታዎች ምን ይመስላሉ? በሀገራቱ ውስጥ የነበረውን የጸጥታና የፖለቲካ ግንኙነት ላይ አስተዋጽኦ በማድ በበርከት ደረጃ ምን ያህል አስተዋጽኦ ነበረው ከዚያ ደግሞ የነበረው የህዝብ ለህዝብ መስተጋብር የንግድ ግንኙነት የመሳሰሉት ላይ ያሳረፈው ተጽዕኖ ነበረ ወይ ወይስ አልነበረም? የመሳሰሉትን ነገሮች ነበር ለማጥናት የምትሞክረው። ጥናቱ የተካሄደበት መንገድ እንዴት ነበረ? በጥናቱ ውስጥ ከተመለከቱ ግኝቶች ዋነኛው ምንድን ነው? እንዳልኩት በባለፉት ሁለት ሶስት አመታት ረዥም ጊዜ የፈጀ ብዙ ተመራማሪዎች የተሳተፉበት ዳታ የሚሰበስቡ ሰዎች በሁለቱም ሀገራት በኩል የተሰማሩበት ጥናት አካሄደን ያገኘ ነው። ዋነኛ የሚባሉ የጥናት ግኝቶች መካከል አካባቢው ከጊዜ ወደ ጊዜ ራሳቸውን እያፈረጠሙ ባሉ አካባቢውን በሰሊጥ ምርት ዙሪያ ያለውን መሬት እና የንግድ ግብጅቱን ለመቆጣጠር በሚፈልጉ ስቴት ኤንድ ናን ስቴት አክተርስ በእንግሊዝኛ የምንላቸው መንግስታዊ እና መንግስታዊ ያልሆኑ ተቋማት እንዲሁም ግለሰቦች እንዲሁም ቡድኖች በከፍተኛ ሁኔታ የተንሰራፉበትና እየተሳተፉበት የሚገኙ እንደሆነ አሳይቷል። ይሄም ደግሞ በከፍተኛ ደረጃ ይህ ህጋዊ የሆነ የንግድ ግብይት እንዲኖር አድርጓል። ያ ደግሞ በአንጻሩ ከፍተኛ አለመረጋጋት ከፍተኛ የሆነ ስቅየት በነዋሪዎች ዘንድ ከዚያም ደግሞ የመተማመን ደረጃ ማህበረሰብ መካከል ያለውን የመተማመን ደረጃ በከፍተኛ ሁኔታ የጎዳበት ሁኔታ ተመልክተናል። ይህን ያል ካልኩኝ ዘንዳ ከጥናቱ ሰፊነት አኳያ እንደ ምክረ ሀሳቦች ያቀረብናቸው ነገሮች ደግሞ ይሄን አካባቢ ፖሊሲ አውጪዎች በሁለቱ ሀገራት እንዲሁም አካባቢውን የሚመለከቱ ተቋማት ማለትም የምስራቅ አፍሪካ በይነ መንግስታት፣ የአፍሪካ ህብረት፣ የተባበሩት መንግስታት፣ የአውሮፓ ህብረትና የመሳሰሉት ትኩረታቸውን ወደዚህ አካባቢ አድርገው አካባቢ ላይ የተሻለ የሰላምና የጸጥታ ሁኔታ እንዲሰፍን የጋራ ርብርብ ማድረግ እንዳለባቸው አሳስብናል። ይሄ ካልተፈጠረ ግን በሁለቱ ሀገሮች መካከል እና በሁለቱ ሀገሮች ውስጥ መካከል ውስጥ ከወን የታሰበ የጸጥታ መረጋጋት፣ የሰላም ሁኔታ አዳጋች እንደሚያደርገው ለመጠቆም ሞክረናል። በጣም በደምሳሳው ጥናታችሁ በኢትዮጵያና በሱዳን ድንበር አካባቢ ባሉ አወዛጋቢ የድንበር አካባቢዎች ላይ ያተኮረ መሆኑን ይገልጻል። በድንበር ውዝግቡ በኩል ያለው ችግር ምንድን ነው? ያው መቼም የድንበር ውዝግብ ያላቸው መሆኑ ይታወቃል። ሁለቱ ሀገሮች ለረዥም ዘመናት ጀምሮ ሲወዛገቡባቸው የነበሩ አካባቢዎች አሉ። በጥቅሉ አልፋሸጋ ተብሎ የሚጠራው አካባቢ ሁለቱ ሀገሮች የየራሳቸው ስሞች አሏቸው። ለጊዜው ይሄንን ቃል እንዋስና በዛ አካባቢ ላይ የነበሩ የወሰን፣ የድንበር፣ የንግድ የመሳሰሉ ጥያቄዎች ነበሩ። በተለይም ደግሞ ትግራይ ጦርነት በተጀመረ በጥቂት ጊዜያት ውስጥ የሱዳን ጦር ራሱን አስፋፍቶ ወደ ውስጥ ዘልቆ በመግባት ብዙ አካባቢዎችን ተቆጣጥሯል። ያም ደግሞ በአካባቢው ላይ ውጥረት እንዲሰፈን አድርጓል። የሱዳን ክርክር ምንድን ነው? እነዚህ አካባቢዎች ላይ በሕግ የተከለሉ የሱዳን ሉዓላዊ ግዛቶች ናቸው። ለጊዜያዊነት ኢትዮጵያ ባለ ሀብቶችና አርሶአደሮች አርሶ አደሮች እንዲጠቀሙ ፈቀድን እንጂ እነዚህን አካባቢዎች ላይ የማስመለስ ሙሉ መብት አለን ሲሆን፣ በኢትዮጵያ በኩል ደግሞ ድንበሮቹ እስካሁን አከራካሪ ከመሆናቸው አኳያ ኢትዮጵያ እንደ ሰነድ የምታቀርባቸው የተወሰኑ ጭብጦች ከመኖራቸው አኳያ በሕግና በዘላቂነት እስኪፈታ ድረስ የሱዳን ጦር ሰራዊት ድርጊት ተቀባይነት የለውም የሚል ነበረ። ብቻ ዞሮ ዞሮ ያ ያ ድርጊት ከሰሜኑ ጦርነት ጋር ተዳብሎ በሁለቱ ሀገራት መካከል ከፍተኛ ውጥረትን እርስ በርስ መተነኳኮስን ፈጥሮ ታይቷል። ግን አሁንም ቢሆን ይሄንን ችግር አንድ እልባት ለመስጠት እጅግ አዳጋች ሁኔታዎች አሉ። ምንም እንኳ ቁርጠኝነት ሊኖር ቢችልም ማለት ነው። ይህም ትልቁ ችግር በሱዳን በኩል ሀገሪቱን የሚያስተዳድር መንግስት መታጣቱ፣ ጦር ሀይሉ በምስራቁ የሀገሪቱ ክፍል ብቻ መታጠሩ፣ ከዚያም ደግሞ በኢትዮጵያም ቢሆን የመንግስትን ትኩረት የሚሹ እጅግ ብዙ እና የተወሳሰቡ የውስጥ ችግሮች እና ጉዳዮች መኖራቸው ለአንድና ለመጨረሻ ጊዜ ለጉዳዩ ልባት ለመስጠት እንደ ችግር አይተናል። ግን ምንም እንኳ በማህበረሰብ ደረጃ በሁለቱ ሀገራት መካከል ድንበር አካባቢ ላይ ያስተዋል ነው ባልችግር ባይኖርም ግን የፖለቲካ ትኩሳት በሁለቱም ሀገራት በውስጥ በምድረ ጊዜ ወደዛ እያገረሸ ለብዙ ሰዎች ችግር መንስኤ እንደሆነ አይተናል። ጥናታችሁ ይህን ችግር አስመልክቶ ያቀረበው ምክረ ሀሳብ አለ? ካለስ ምንድን ነው አሁን ባለው ነባራዊ ሁኔታ ቢያንስ ቢያንስ የማህበረሰብ ግንኙነቱ እንዳይጎዳ ተቋርጦ የነበረው እና ተቀዛቅዞ የነበረው ንግድ ትስስር በተወሰነ መልኩ እንዲጠገን፣ እንዲዳበር ቅርጽና ይዘት እንዲኖረው በማድረግ አኳያ በተለይ በኢትዮጵያ በኩል ከዚያም አልፎ ተርፎ ደግሞ ምስራቁን ሀገሪቱን ክፍል የሚያስተዳድረው የሱዳን ጦር ኃይል ከዚያም ደግሞ የምስራቅ አፍሪካ በይነ መንግስታት ረጅና ለጋሽ ሀገራት ሁሉ አስተዋጽኦ ማበረከት አለባቸው የሚለውን እንደ ምክረ ሀሳብ አስቀምጠናል። ጭብጥ ማጠንጠኛ ወዳደረጋችሁት ሰሊጥ እንመለስና በዚህ አወዛጋቢዎቹ አካባቢ ሰሊጥ ብቻ ነው የሚመረተው? ሰሊጥ ላይ ብቻ ያተኮራችሁት ለምንድን ነው? ብዙ ሰው ይረዳው አይረዳው አላቅም ግን፣ ሁለቱ ሀገራት በዓለም ከፍተኛ የሰሊጥ አምራች ሀገራት ተብሎ የሚጠቀሱ ሀገራት ናቸው። በተለይ ደግሞ እንደ አውሮፓውያን አቆጣጠር እስከ ሁለት ሺህ ሀያ ሁለት ድረስ የኢትዮጵያም የሱዳንም የሰሊጥ ንግድ እና ምርት በከፍተኛ ሁኔታ እየጨመረ የመጣበት ሁኔታ አስተውለናል። ሁለቱም ሀገራት በዓለም ከአንድ እስከ አስር ከፍተኛ ሰሊጥ አብቃይና ኤክስፖርት አድራጊ ሀገራት ውስጥ የሚመደቡ ነበሩ እና ይሄ ሴክተር በሁለቱም ሀገራት ውስጥ በመቶ ሚሊዮን ዶላሮች የሚቆጠር የውጭ ምንዛሪ ገቢ ሲያስገኝ ቆይቷል። በኢትዮጵያ ውስጥ በአማካይ ከሁለት መቶ እስከ ሶስት መቶ ሚሊዮን ዶላር፣ በሱዳን አልፎ አልፎ እስከ ሰባት መቶ ሚሊዮን ዶላር የሚደርስ የውጭ ንግድ ተጠቃሚነት ሲያስገኝ ቆይቷል። ስለዚህ የንግድ ፋይዳው የኢኮኖሚ ፋይዳው በጣም ከፍተኛ ነው። ይሄ ደግሞ ሁሉም አይነት ስታቲስቲክሶች እንደሚያሳዩት በአካባቢው ጸጥታ ከተረጋገጠ ድረስ እና አቅርቦቶች ውስጥ ከተሟሉ ይህ ተጠቃሚነት እየጎላ በሁለቱም ሀገሮች ዘንድ ኢኮኖሚ ፋይዳው እንደሚያድግ ነበረ። ነገር ግን እነዚህ የሰሊጥ አምራች አካባቢዎች ደግሞ አጋጣሚ ሆኖ በሁለቱ ሀገራት ድንበር አካባቢ የሚገኙ ከኢትዮጵያ ከቤኒሻንጉል ድንበር አንስተን ከጫፍ የኤርትራ ድንበር ድረስ የተዘረጉ በእነሱ በኩል ምስራቅ ሱዳን የምንለው በእኛ በኩል ሰሜን ምዕራብ የሀገሪቷ አካባቢዎች ላይ ነው። ይሄ አካባቢ ደግሞ በአንድ ወገን የሉዓላዊነት እና የድንበር ጥያቄ በኢትዮጵያና በሱዳን መካከል የሚነሳባቸው አካባቢዎች ላይ የሚገኝ ሲሆን ይህም ፈሻጋ የምንለው በሁለተኛ ደግሞ በኢትዮጵያ ውስጥ ቢያንስ በክልሎች ደረጃ የይገባኛል ጥያቄ እና ክርክር የሚቀርብበት ነው። በተለይ ደግሞ በትግራይ እና በአማራ ክልሎች ዘንድ ማለት ነው። ስለዚህ ይሄ ጥናት የሰሊጥን ኢኮኖሚያዊ ፋይዳ በማስረዳት በመተንተን ከዚያ ደግሞ በሁለት በሁለቱ ሀገራት መካከል የእርስ በርስ የነበሩትን ግጭቶች ከዛ ደግሞ በሀገራቱ ውስጥ የነበሩት ግጭቶች በዚህ የሰሊጥ ምርት ንግድ እና ደግሞ ተዋንያን ማዕከል አድርጎ የተሰራ ነው እና ይሄ የሰሊጥ ምርት እና ንግድ የተዋንያኑን ባህሪ በምን ያህል ደረጃ ተጽዕኖ አሳድሮበታል? በአካባቢው ላይ የግጭት መሰረት እየሆነ ነው ወይስ የልማት መሰረት እየሆነ ነው? ይሄ ደግሞ በሁለቱ ሀገራት መካከል እና በሁለቱ ሀገራት ውስጥ ያለውን የፖለቲካ የኢኮኖሚ፣ የጸጥታ ሁኔታ ላይ ያለው እንድምታ ምን ይመስላል? የሚሉት ነገሮችን ቀደም ብዬ እንዳልኩት ለማየት የሞከርንበት ጥናት ነው ግን ብዙ ሰው ምናልባት ወደፊት ሊያደረገው ይገባል ብዬ የማስበው የአካባቢው ሀገራት ላይ ጥናት ማድረግ ለሚፈልጉ ግለሰቦችና ቡድኖች፣ ግብርና ምርቶች ብዙ ጊዜ ትኩረት አቅጣጫ ተደርገው የሚታሰቡት የማዕድን ቶች ብቻ ናቸው። ግን የግብርና ምርቶች ብዙ ጊዜ እንደ ግጭት መንስኤ አንቆጥራቸውም ብዙ ጊዜ ከግጭት ጋር ያላቸውም ዝምድና ትኩረት ተሰጥቶት አያውቅም። እና ይሄ ደግሞ ግጭቱን ማስቀጠል ግጭቱን መፍጠር መፈብረት ለሚፈልጉ አካላት የተሻለ መደበቂያ እየፈጠረ ስለሆነ ይህ አካባቢ የተሻለ ፀሐይ ማግኘት አለበት። ብዙ ጥናቶች ብዙ ምርምር መካሄድ አለባቸው። ባህሪያቸውን፣ ሁኔታውን፣ እንቅስቃሴያቸውን የበለጠ ባወቅን ቁጥር ለነሱ ተመጣጣኝ የሚሆን የፖሊሲ አቅጣጫዎች ሁለቱም ሀገራት ማንበር ይችላሉ። ከነሱ ጋር የሚሆኑ ደግሞ ለጋሽ ሀገራት ደግሞ የራሳቸውን ሚና መጫወት ይችላሉ ብለን በማሰብ ነው። በአጠቃላይ በጥናቱ እንዳነሳችሁትም አሁን እርሶም እንደነገሩን የሰሊጥ ጉዳይ ድንበር ተሻጋሪ ሆኖ በኢትዮጵያና በሱዳን መካከል ብቻ ሳይሆን በሱዳንም ሆነ በኢትዮጵያ ውስጥ ባሉ የውስጥ ችግሮችም የውዝግብ ምክንያት ሆኖ ችግር ይፈጥራል ብለዋል። በኢትዮጵያ ውስጥ ያለው አወዛጋቢ ጉዳይ ግልጽ ነው። በሱዳን በኩል ያለው ምንድን ነው? ሱዳኖች በዚህ ጉዳይ እርስ በርሳቸው የሚወዛገቡበት እንዴት ነው? ሱዳኖች ከኢትዮጵያ ሁኔታ በተወሰነ መልኩ የተለየ ቢመስልም በሱዳን ውስጥም የተለያዩ አካላት አሉ። በሰሊጥ ዘርፍ ላይ የራሳቸውን ተጽዕኖ ማሳረፍ የሚፈልጉ እነዚህም ቡድኖች ቢያንስ በሶስትና በአራት ደረጃ ከፍለን ማየት እንችላለን። በመጀመሪያው ያው ብዙ ሰው እንደሚያውቀው የሱዳን ጦር ኃይል እስካሁን ድረስ በምስራቅ በኩል ያለውን የሀገሪቱን ክፍል ተቆጣጥሮ ይገኛል። ገዳሪፍ፣ ከሰላም የመሳሰሉ ትልልቅ ከተሞችን ጨምሮ እነዚህ አካባቢዎች በሱዳን ውስጥ ከሰባ እስከ ሰማንያ ፐርሰንት የሚደርስ የሰሊጥ ምርት የሚታፈስባቸው አካባቢዎች ናቸው። ለዚህም ነው የሱዳን ጦር እነዚህን አካባቢዎች ላይ በከፍተኛ ሁኔታ አጥሮ ከራፒድ ሰፖርት ፎርስ እየጠበቃቸው የሚገኘው ከዛ በመቀጠል ደግሞ ሚሊተሪ ወይ ደግሞ የጸጥታ ሀይሉን ጋር የተገናኙ የቢዝነስ ተቋማት አሉ። እነዚህ ተቋማት በተወሰነ መልኩ ከወታደሮቹ ጋር የስራ ግንኙነት ቢኖራቸውም በራሳቸው ኢንቨስተሮችን ሱዳናውያንንና ከዛ ውጭ ያሉትን በሙሉ የሚያካትቱ ሱዳናውያንና ከሱዳን ውጭ የሚገኙ ብዙ ባለሀብቶች እጃቸው የሚገኝበት እንዲሁም ከፍተኛ መዋዕለ ንዋይ በሱዳንና በአካባቢ ሀገራት የሚያፈሱ ሲሆኑ በሶስተኛ ደረ ጃ ደግሞ አሁን እንደሚታወቀው ካርቱምና አካባቢው እና በብዙ የምዕራብ ሱዳን አካባቢዎችን ተቆጣጥሮ የሚገኘው የፈጥኖ ደራሹ ኃይል ነው። እነዚህ ሶስት አካላት ቢያንስ የዚህ የሰሊጥ ምርት ላይ እጃቸውን ማስገባት ይፈልጋሉ። ምንም እንኳ ወታደሩ ክፍል ምስራቅ ሱዳንን ተቆጣጥሮ ቢገኝም፣ ግን ምርቱ ሽግግር ሂደት እንዲሁም ከምርቱ የሚሰበሰቡ ገቢዎችን በተመለከተ ሚሊተሪ ኮምፕሌክሱን በላይ ሆኖ የሚያስተባብሩት ባለሀብቶች እንዲሁም ደግሞ በተወሰነ መልኩ የፈጥኖ ደራሹ ኃይል የራሳቸውን ድርሻ ያገኛሉ። የእነዚህ ሶስት አካላት ፉክክር የሰሊጥ ምርት ገበያ፣ ስርጭት፣ ገቢ የመሳሰሉት ነገሮች ላይ ረዘም ላለ ጊዜ ተጽዕኖ ይኖራል ብለን እናምናለን። በኢትዮጵያ በኩል ያሉ ከሰሊጥ ግብይት ጋር በተያያዙ ጉዳዮች በጥናቱ የተነሱ ጉዳዮችን አስመልክቶ ሌሎች ባለድርሻ አካላትን በማካተት ወደፊት ሰፋ ያለ ዘገባ ለማቅረብ እንሞክራለን። ዶክተር አቤል አባተ ደምሴን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።